በጉጂና ጌዲዮ ዞኖች ዜጎችን በማፈናቀል ንብረት በማውደም እና በመግደል የተጠረጠሩ ከሁለት መቶ ሰባ በላይ ተጠርጣሪዎች በሕግ ቁጥጥር ስር መዋላቸውን የኢፌድሪዝ የሰላም ሚኒስቴር ገልጿል። የሕግ የበላይነት ለማስከበር እየተደረገ ባለው ጥረት ወደ ቀያቸው የሚመለሱ ዜጎች ቁጥር ጨምረዋል ብሏል። ሚኒስቴር መስሪያ ቤቱ ከጌዲኦ ዞን አስተዳደር ጋር በመሆን አስራ አምስት የዓለም አቀፍ ተቋማትና ረጂ ድርጅቶች ተወካዮች በተገኙበት ዜጎችን ወደ ቀያቸው የመመለስ ሂደት ያለበትን ደረጃ ለዓለም አቀፍ ማህበረሰብ መግለጫ ሰጥተዋል። ተጨማሪ ሪፖርት ዘጋቢያችን ዮናታን ዘብዲዮስ ከሐዋሳ አልኳል። የኢትዮጵያ ሰላም ሚኒስትር ዴኤታ አቶ ዘይኑ ጀማል እንዳሉት በጉጂና ጌዴኦ ብሔር ተወላጆችና ዜጎች ላይ ወንጀል ፈጽመዋል ተብሎ የተጠረጠሩ ግለሰቦች ተይዟል። ባለፈው ሳምንት ብቻ ሀያ ሰባት የሚሆኑ ዋና ዋና ወንጀለኞች የሚባሉ በቁጥጥር ስር ውለዋል። እስካሁን ድረስ በምዕራብ ጉጂ ዞን የተያዘው ቁጥር ወደ ሁለት መቶ ሰባ አካባቢ ደርሷል። ስለዚህ ሌሎችም የወሰዷቸው እርምጃዎች አሉ። ወጣቶቹን ለምሳሌ ወደ ጠና በማስገባት የተጫወቱት ሚና አለ ማት ነገር ነው የተሰራው። ስለዚህ ከዚህ አንጻር ህግን ከማስከበር አንጻር የተሰሩ ስራዎችም ውጤት ነው። አሁን ተፈናቃዮችም ወደ የቦታቸው እንዲመለሱ ምቹ ሁኔታ የፈጠረው ለማለት ይቻላል። በዚህም በኩል በጌዶም በኩል በፌዴራል ደረጃ የተጠራባቸው ወንጀለኞች አሁን ከአንድ ወንጀለኛ በስተቀር አብዛኞቹ ተይዘዋል። መንግስት የህግ የበላይነትን ለማስከበር እያደረገ ያለውን ጥረት ተከትሎ ዜጎች ወደ ቀያቸው የተመለሱ ነው ብሎ አለቶ ዘይኑ። ከወራት በፊት ከቤት ንብረታቸው የተፈናቀሉ ሰዎችን ወደ ቀያቸው ለመለስ እቅድ በማውጣት ከዓለም አቀፍ ማህበረሰብና ከእርዳታ ድርጅቶች ጋር በመስማማት እየሰራን ነው ብሏል። ከቤት ንብረታቸው የተፈናቀሉ ከ270 ሺህ በላይ የገዴኦና የጉጂ ዜጎች ወደ ቀያቸው ተመልሷል ነው የሚሉት መንግስት 53 ሺህ ዜጎችን ትራንስፖርት በማዘጋጀት የተመለሳቸው ሲሆን 27 ሺህ ዜጎች ግን በራሳቸው ጊዜ ተመልሷል ብሏል ወደ ቀያቸው የተመለሱ ዜጎችን ለማቋቋም መንግስት ግባት እያቀረበ መሆኑን ጠቅሰው ህዝቦችን የማቀራረብ ስራ ግን መሰራት እንዳለበት ተናግሯል ሲመለስ ባዶ እጁ ነው የተመለሰው የተመለሰው ስለዚህ መንግስት የተለያዩ ጥረቶች እያደረገ ነው ለምሳሌ አንድ እስካሁን ድረስ በክልልና በፌዴራል መንግስት እገዛ 29 ሺህ የሚሆን ቀርቆሮ ቆርቆሮ ተገዝቷል። ወደ 8000 ካርቶን የሚሆን ሚስማር በመግዛት ፕሮሰስ ላይ እንገኛለን። ግን ይሄ ራሱ በቂ አይደለም። አሁን ለምሳሌ 27500 ቤት ያስፈልጋል ለመስራት ምዕራብ ጉጂ ብቻ ለዚህ አሁን የተገዛ ቆርቆሮ ብናከፋፍለው አራት አራት ቆርቆሮ ነው የሚደርሳቸው። በአራት ቆርቆሮ ደግሞ ቤት መስራት አይችል። ስለዚህ እንደዚህ አይነት ትልልቅ ጋፖች ስላሉን አሁን ዋናው ትኩረታችን በተለይ ቤት የመስራት፣ የእርሻ ግብዓቶችን የማቅረብ፣ ምግብ በራሳቸው አፍርተው መመገብ እስከሚችሉ ድረስ ምግብ በቀጣይነት ለስድስት ወር ያህል የማቅረብ፣ እነዚህ እነዚህን ስራዎች የመስራት ስራ በተጠናከረ መልኩ ለማስቀጠል እና ለዚህም የሚያስፈልግ ሪሶርስ ከመንግስት ብቻ ሳይሆን ከዓለም አቀፍ ህብረተሰብ ሁል ለማድረግ ይሄ አሁን ያደረግነው ጉብኝት በጣም ብርቱ ሚና ይኖረዋል ተብሎ ይጠበቃል ማለት ነው። የአውሮፓ ህብረት፣ የተባበሩት መንግስታት ድርጅትና በአጠቃላይ አስራ አምስት የሚሆኑ የዓለም አቀፍ ማህበረሰብ ተወካዮችም በጉጂና በገዲዮ ዞኖች ተከስቶ በነበረው የፀጥታ ችግር የተፈናቀሉ ዜጎችን ወደ ቀያቸው ለመመለስ እርዳታ እንዳደረጉ ገልጸዋል። የሚደረገው ጥረት ግን መጠናከር እንዳለበት ተናግሯል። በምዕራብ ጉጂ ዞን ተዘዋውሮ የተመላሾችን ሁኔታ እንዳዩ ጠቅሰው ያሉበት ሁኔታ ከቀድሞ የተሻለ መሆኑን ተናግሯል። ሂደቱ ግን ከዓለም አቀፍ መስፈርት አንጻር ሲታይ ውስንነቶች እንዳሉበት አልሸሸጉም። የተባበሩት መንግስታት ድርጅት የኢትዮጵያ ማስተባበሪያ ጽሕፈት ቤት ሰብአዊ ጉዳዮች ዋና ዲሬክተር ሳጃድ መሐመድ በጉጂና በገዲኦም በተደጋጋሚ ጊዜ የተከሰተ መፈናቀል በዜጎች ላይ አያሌ ማህበራዊና ኢኮኖሚዊ ቀውስ ማድረሱን ተናግረው ተመሳሳይ ችግር ማስወገድ እንደሚያስፈልግና ህዝቡ ዋስትና ሊሰጠው እንደሚገባ ተናግሯል። ዜጎች በሰላምና ከስጋት ነጻ ሆነው በአካባቢያቸው እንዲኖሩ ደህንነታቸውን ማረጋገጥ ያስፈልጋል ብለዋል። ተፈናቃዮች ወደ የቀያቸው ተመልሰዋል። የአካባቢው ሰዎች ተቀብለዋቸዋል። አሁን ደህንነት የሚሰማቸው ይመስላል። ወደ ምዕራብ ጉጂ ከተመለሱት ውስጥ ወደ እርሻቸው የገቡ አሉ። እንሰት መትከል ጀምረዋል። የእርሻ መሳሪያ ግን የላቸውም። ያንን ተቀናጅቶ ማቅረብ ያስፈልጋል። አጋር ድርጅቶችም ለዚህ ጉዳይ ከመንግስት ጋር መስራት አለባቸው። በኢትዮጵያ የአውሮፓ ህብረት ተወካይ ኤሪክ ሃርበርስ በበኩላቸው በጉጂና ገዴኦ ዞኖች የተፈናቀሉ ዜጎች ያሉበትን ሁኔታ ተዘዋውሮ መጎብኘታቸውን ገልጸው የአውሮፓ ህብረት በቀጣይም ድጋፍ ማድረጉ እንደሚቀጥል አስታውቋል። የተፈናቀሉ ዜጎች በመጠለያ ጣቢያ እያሉ ለምግብ እጥረትና ለተወሳሰበ የጤና ችግር መጋለጣቸውን ጠቅሰው አሁንም ከፍተኛ የሆነ ክትትል እንደሚያስፈልጋቸው ተናግሯል። ትናንት ብዙ ሰዎች ወደ ጉጂ መመለሳቸውን አይተናል። ከተመለሱት ጋር ተወያይተናል። በመመለሳቸው ደስተኛ መሆናቸውን ተናግረዋል። ለዘመናት አብረው መኖራቸውን ነግረውናል። ተጋብተው እንደተዋለዱና የአንድ አባት ልጆች መሆናቸውንም አጫውተውናል። የደህንነት ጉዳይ ግን ዋናው ጥያቄያቸው ነው። በአካባቢው አንፃራዊ ሊባል የሚችል ሰላም መውረዱን መንግሥት አረጋግጦልናል። የገዲኦ ዞን ምክትል አስተዳዳሪ አቶ ተካሪኝ ሳደስ በበኩላቸው ዜጎችን ወደ ቀያቸው የመመለሱ ስራ በትኩረት የተሰራ መሆኑን ገልጸው ችግሩ ከመንግሥት አቅም በላይ በመሆኑ የረድኤት ድርጅቶች ድጋፋቸውን እንዳጠናክሩ ጠይቀዋል።